እንደምናመሽታችሁልኛል የተከበራችሁ አድማጮች በ1500 የዓለም ሻምፒዮናዋ ገንዘቤ ዲባባ በዓለም አቀፉ የቪላ ደ ማድሪድ 1000 ሜትር ሩጫ ውድድር የግሏን ፈጣን ጊዜ አስመዝግባ አሸነፈች። በቶኪዮ ማራቶን ደግሞ የኬንያ አትሌቶች በሁለቱም ጾታ ውድድሮች ድል ተቀዳጅተዋል። በእግር ኳስ የሀገር ውስጥና የውጭ ፕሪምየር ሊግ ዜናዎች ያሉን፣ አብራችሁን ቆዩ። ገንዘቤ ዲባባ በቪላ ደ ማድሪዱ ዓለም አቀፍ የአንድ ሺህ ሜትር ሩጫ ውድድር ያሸነፈችበትን የዓርቡን ዜና ላስቀድም። እንደ ተጀመረ ገንዘቤን ጠንከር አድርጋ ይዛ የቆየችው የቤላሩሷ ቪክቶሪያ ኩሽኒር ነበረች። ግን ብዙም ሳይቆዩ ገንዘቤ በርቀት ጥላት ሄደች። ሁለት ዙር ሲቀራቸው፣ ገንዘቤ ምንም እንኳ ሁለት ደቂቃ ከስድስት ነጥብ ሁለት ሴኮንድ ላይ ብትደርስም የቀድሞውን በማሪያ ሙቶ ላይ የተመዘገበውን የዓለም አዳራሽ ውስጥ ሬኮርድ እንደማትሰብር ግልጽ ሆነ። ጥብጣቡን በጥሳ ስታልፍ የ26 ዓመቷ ገንዘቤ 23306 አስመዘገበች። ትከሻ ለትከሻ አብራ ስትሮጥ የቆየችው ሌላይቱ ኢትዮጵያዊት ጉዳፍ ጸጋዬ በ23805 በሁለተኝነት አጠናቃለች። ገንዘቤ ዲባባ በ1500 በአንድ ማይል በ2000 በ3000 2 ጊዜ እንዲሁም በአምስት ሺህ በጠቅላላው ስድስት ጊዜ የዓለም ሬኮርዶችን የሰበረች ኮከብ አትሌት ናት። ማድሪድ ላይም አዲስ ክብረ ወሰን ለማስመዝገብ ቆርጬ ተንቀሳቅሼ ነበር። ያም ባይሆን በውጤቴና ሙከራ የተደስቻለሁ ብላለች፣ ገንዘቤ ከውድድሩ በኋላ ለጋዜጠኞች ስትናገር። ወደ አዲስ አበባ ተመልሳም በአምስትና አስር ሺህ የጎዳና ሩጫ ራሷን በማዘጋጀት በለንደኑ የዓለም ሻምፒዮና ላይ ጥሩ ውጤት ለማስመዝገብ እንደምትሞክር አትሌቷ አክላ ተናግራለች። መልካም ዕድል ለገንዘቤ ዲባባ። ወደ ትላንቱ የቶኪዮ ማራቶን እንሻገር። በወንዶቹ በዊልሰን ኪፕሳንግ የተመራው የኬንያ ቡድን ከአንደኛ እስከ ስድስተኛ ቦታ ያለውን ስፍራ ጠራርጎ ወስዷል። ዮሐንስ ገብረ ገርጌሽ ከኤርትራ በሰባተኝነት አጠናቋል። የኪፕሳንግ ሰዓት 20358 ነው። በሴቶቹም ሳራ ቼፕቺርር በአንደኝነት ብትጨርስም እሷም ከኬንያ ናት። የሁለተኛና ሦስተኝነቱን ቦታ የወሰዱት ግን ብርሃኔ ዲባባና አማኔ ጎበና ናቸው ከኢትዮጵያ። የቼፕችርችር ጊዜ ሁለት 1947 ሲመዘገብ ከብርሃኔና አማኔ በሁለትና አራት ሴኮንዶች ይቀድማል። በሌላ የአትሌቲክስ ዜና በረጅም ርቀት ውድድሮች የኦሎምፒክ ወርቅ ሜዳሊያዎች ተሸላሚው ሞፋራ አሜሪካዊው አሰልጣኙ አልቤርቶ ሳላዛር ለእርሱና ሌሎች አትሌቶች አበረታች መድኃኒት ሳይሰጥ እንዳልቀረ ሾልከው የወጡ ዜናዎች ከጠቆሙ በኋላ እኔ ንጹሕ አትሌት ነኝ ብሏል። ትውልዱ ሶማሊያ የሆነው ፋራ ባለፉት ሁለት ኦሊምፒኮች በአምስትና አስር ሺህ ለብሪታንያ የወርቅ ሜዳሊያዎችን አስገኝቷል። ሞፋራ በመግለጫው የአበረታች መድኃኒትን መጠቀም በተመለከተ እኔ ምን ጊዜም ቢሆን መመሪያዎቹን ያልጣስኩኝ ንጹሕ አትሌት ነኝ ብሏል። የብሪታንያው ሳንዴ ታይምስ ጋዜጣ አልቤርቶ ሳላዛር ለፋራህና ሌሎች ለሚያሰለጥናቸው አትሌቶች ኤል ካርናታይን የተሰኘ ኬሚካል መስጠቱን የሚገልጽ ከዩናይትድ ስቴትስ የጸረ አበረታች መድኃኒት መቆጣጠሪያ ኤጀንሲ ሾልኮ የወጣ ሪፖርት ደርሶኛል ብሏል። አትሌቲክሱ ባጭሩ ይኸው ነው። ለእግር ኳሱ ስፖርት ዜና በቅድሚያ ወደ አዲስ አበባ እንሄዳለን። የኢትዮጵያ ፕሪምየር ሊግ ሁለተኛ ዙር ተጀምሯል ይላል ተባባሪ አዘጋጅ ገዛኝ ጽዮን መስቀል። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። የመጀመሪያው ዙር ከተጠናቀቀ በኋላ ለሶስት ሳምንት ረስት ላይ የሰነበተው የኢትዮጵያ ፕሪምየር ሊግ የሁለተኛ ዙር ጨዋታዎቹን በሳምንቱ መጨረሻ በአዲስ አበባና በክልል ከተሞች አካሂዷል። ከትናንት በስቲያ ቅዳሜ ኢትዮጵያ ንግድ ባንክ ከወልዲያ ከተማ፣ ኤሌክትሪክ ከጅማ አባቡና ትናንቱ ደግሞ ኢትዮጵያ ቡና ከደደቢት፣ መከላከያ ከወላይታ ዲቻ። አራቱም ግጥሚያዎች ምንም ጎል ያልተቆጠሩባቸው ባዶ ለባዶ በሆነ ውጤት የተጠላሰቱ ጨዋታዎች ናቸው። ሌሎች ጨዋታዎቹም ተካሂደዋል። ቅዱስ ጊዮርጊስ በሰላሳ ሁለት ነጥብ ፕሪሚየር ሊጉን ይመራል። ደደቢትና ሲዳማ ቡና በእኩል ሀያ ስምንት ነጥብ በጎል ተበላልጠው ሁለተኛ ና ሶስተኛ ደረጃ ላይ ይገኛሉ። ወደ አውሮፓ ስንሸጋገርም የእንግሊዝ ፉትቦል ሊግ ካፕ የፍጻሜ ጨዋታ እናገኛለን። ረጅሙን የማጣሪያ ሂደት በጥንካሬ ተሸጋግረው ለእንግሊዝ ሊግ ካፕ ፍጻሜ የደረሱት ማንቸስተር ዩናይትድ እና ሳውዝ ሃምፕተን ትናንት የወንብሌይ ስታዲየም ድምቀት ሆነው አምሽተዋል። ማንቸስተር ዩናይትድ ሳውዝ ሃምፕተንን ሶስት ለሁለት በማሸነፍ የሊጉን ዋንጫ አንስቷል። ማንቸስተር ዩናይትድ ካስቆጠራቸው ሶስት ጎሎች ሁለቱን ከቅጣት ምትና በግንባር ገጭቶ ያስቆጠረው ኢብራሂሞቪች ነው። በእኔ በኩል ያለው ይሄው ነው። ገዛህን ጮም መስቀልን አመሰግናለሁ። የስፔን ላሊጋውን በአጭሩ አይተን እንሰናበታለን። ሊዮኔል ሜሲ ትላንት በአትሌቲኮ ማድሪድ ላይ በ86ኛው ደቂቃ ያስቆጠራት ጎል ቲሙን ለድል አብቅታለች። ለአጭር ጊዜም ቢሆን ደግሞ ከደረጃ ሰንጠረዡ አናት ላይ አውጥቶታል። ለባርሳ ራፊናና ሉዊ ሹዋሬዝ ለአትሌቲኮ ማድሪድ ዲየጎ ጎብሊን ጎሎቹን አስቆጥረው እኩል ሁለት ለሁለት እስከ 86ኛው ደቂቃ ከቆዩ በኋላ ሊዮኔል ሜሲ ሦስተኛዋን አገባና ሦስት ለሁለት አሸነፉ። ሪያል ማድሪድ ቪላ ሪያልን ሁለት ለዜሮ ቀጥቶ ሰንጠረዡን ያውም ገና አንድ ጨዋታ እየቀረው በአንድ ነጥብ ይመራል። ሪያል ማድሪድ 55 ባርሳ 54 ሴቪያ 52 ነጥብ አላቸው። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።